ከጋዜጠኝነትና መምህርነት ሙያዎች ሀገርንልና አሁን ደግሞ በግለ ህይወቱ ዙሪያ በሚያጠነጥኑ ልጅነትና ትምህርት ቤትን ወደሚመለከቱ ርዕሶች ገፋ አድርገን እንዘልቃለን። ለመሆኑ ዶክተር መሰረት ማን ነው? ምን አይነት ሰው ነበር? ልጅነት፣ የቀድሞ መራውራን፣ ተማሪ ቤት፣ ኮሌጅ። ጥቂት ቆየት ብለን እንመለስበታለን። ዶክተር መሰረት በሕይወት ዘመኑ ለህብረተሰብ ካበረከተው እጅግ የላጋ አስተዋጽኦ በተጨማሪ ለዛሬዎቹ ወጣቶች ባራያነት የአይን ብርሃኑን ማጣቱ የአካል ጉዳት ሳያግድ ካሰቡበት መድረስ መቻሉን ብቻ ሳይሆን ለላቀ የሙያ ደረጃ መብቃት በመቻል በተግባር በምሳሌነት ያሳደረውን አዎንታዊ አስተዋጽኦ ነው የምንመረምረው። ህግ ተማርኩና ብዙም አልሰራሁበት። ለነገሩ ግን በጣም ፈልጌን የተማርኩት ህጉንም ግን የጋዜጠኝነት ስራ በጣም በጣም በውስጤ ያለ ነገር በመሆኑ ምክንያት ወደዚህ ወደ ሬዲዮ ስራ መጥቻለሁ። ቴዎድሮስ ጸጋዬ ይባላል። ዶክተር መሰረት በሙያው መነቃቂያ አርአያ የሆነው ወጣት ነው። ነፍሰ ጡር ስንኞች የሚል መጽሐፍ አለኝ በአስራ ዘጠኝ ዘጠና ዘጠኝ ዓመተ ምረት የወጣ እና እሱ አለ። ከዛ በኋላ ደግሞ በሆኑ ጊዜያት ያህል በሸገር ኤፍኤም ሰርቻለሁ አንዴ ታም ብርኬት የሚባል ፕሮግራም ላይ ከሱ ደግሞ ወጣሁኝና ሰፋ ያለ ሜዳ ፍለጋ ርዕዮት የሚባል ፕሮግራም ጀመርኩ ማለት ነው። እዚህ ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ አሁን እሁድና ሀሙስ ነው የምናስተላለፈው ፕሮግራሙን። ርዕዮት ያው እንደምታውቀው አሉላ አለምን የመመልከቻ መነጽር አተያይ አረዳድ አመለካከት ማለት አይደለ? ልክ ነው። እዚህ ወደ ራስ መመልከት መጀመር አለብን። በዙሪያችን ላሉ ጸጋዎች እና ችግሮች ተገቢ ትኩረት ካልሰጠን በስተቀር መፍትሄ ሊኖር አይችልም በሚል አይነት ሀሳብ ኪነጥበቡን በመጠቀም ወደ ራስ መመልከትን ማበረታታት ነው ሀሳባችን። ማለፊያ ነው። ቴዎድሮስ የሪዮትን የሬዲዮ ፕሮግራም በተመለከተ ምን አይነት ዝግጅቶች እንዳሏችሁ እግረ መንገድህንም ማንነትህን በምን አይነት መንገዶች አሁን የደረስክበት መድረስህን ለመመልከት ነው የሞከር ነው። የህግ ትምህርት አጠና፣ ነገር ግን ወደ ጋዜጠኝነት አዘነበልክ። የራዲዮ ፕሮግራሞች ነው የምሰራው። ዛሬ በመታሰቢያን የምናነሳው ሰው ዶክተር መሰረት ቸኮል፣ ቀደም ያሉት ባለሙያዎች ሙያውን የገመገሙበት ህይወቱን የተመለከቱበት ዝግጅታችን። አሁን ደግሞ ሌሎችን ለማነቃቃት በዘርፉ በመንገዱ ለመምጣት ለሚታትሩ ምን አይነት አዎንታዊ ተጽዕኖ አድርጎ ነበር የሚለውን ለመመልከት ፍለጋ ላይ ያለው ነው ያገኘው። ዶክተር መሰረትን በምን መልኩ ነበር የምታውቀው ቴዎድሮስ? እስኪ ያንተን ገጠመኞች ያካፍለን። መቼ ለመጀመሪያ ጊዜ አወቀው? ዶክተር መሰረትን ላውቅ የቻልኩበት ብዙ አጋጣሚ ነበረኝ። እንደ ነገሩ ዶክተር መሰረት የደረሰበት እጅግ እጅግ ከፍተኛ ርቀት የፈጠረብን አንድ ነገር አለ። ለእኛ ቅርብ ነበር ማለትም አይቻልም። እንደውም እሱ የደረሰበት እርከን እጅግ በመራቁ ምክንያት ለእኛ እንደ ተረፍ ያህል የሆነ ሰው ነው። ተረትነቱ ስራው በማነሱ ሳይሆን የደረሰበት ከፍታ ያንን ይፈጥረዋል። አንዳንድ ጊዜ ልክ ስለ ረቀቁ አካላት የምናወራበትን መጠን ማስታወስ ይቻላል። እዚህ ጋር እና እዛ ድረስ ነበር አርቀን የምናስበው። በእርግጥም በልዩ ልዩ መንገዶች እዚህ ያለ ስለሰራቸው፣ በትምህርቱ ስላሳየው ከፍተኛ ትልቅ ድል፣ ስለተቀበላቸው ሽልማቶች፣ አሜሪካም ከሄደ በኋላ ስለፈጠረው በጎ ተጽዕኖ ወዘተ፣ በልዩ ልዩ መንገድ ይደርሶናል ነገሩ። ከዛ በተጨማሪ ደግሞ ያው በቮይስ ኦፍ አሜሪካ በተለያዩ ጉዳዮች ላይ በሚሰጣቸው ትንታኔዎችም ይደርሰናል እና በዚያ መንገድ ዶክተር መሰረት ቅርብም ሩቅም ነበር ለኛ ልል እችላለሁ። ግሩም አድርገን የገለጽከው ቅርበቱ ምናልባትም ልትከታተሉ ልታገኟቸው፣ በእርግጥም በመገናኛ ብዙኃንም ሆነ ሌሎች መንገዶች የእሱን ስራዎች የሚያንጸባርቁ የእሱን ክህሎትና ችሎታ የሚያሳዩ ጉዳዮች ቅርብ እንዳደረጉት ሁሉ የችሎታው ከፍታ ወይንም ደግሞ ዶክተር መሰረት የደረሰበት ቦታ ትልቅነት የተረት ያህል ሩቅ ይሆናል እና ሁለቱን ቅይጥ መልክ የያዘ ነበር ብልሃል ቴዎድሮስ። ለአድማጮች ቀረብ ለማድረግ ስሜቱን እኛ እያልክ ስትገልጽ በተለይ የአይን ብርሃናቸውን ያጡ ወጣቶች ወደፊት መድረስ የሚፈልጉበት ትልቅ ቦታ ህልም ያላቸው ራዕይ ያላቸው ወጣቶችን በሚወክል ዘይቤ ነው የገለጽከው። ና እስኪ ያንን ፈታ አድርገህ ንገረን። በተለይ ዶክተር መሰረት ለእናንተ የተለየ ስሜት የተለየ ሁኔታ እንዲፈጥር ያደረገበትን ምክንያት አስረዳን። መልካም ነው አሉላ። አንድ ግለሰብ ብቻ ሳይሆን ማህበረሰብን ጭምር ለመንቀሳቀሻ ወይም እንደ መለኮሻ የሚጠቀምበት ጀግና ያስፈልገዋል። ለግለሰብ ደግሞ ይሄ እጅግ የተለየ ትርጓሜ ያለው። እና እዛ ድረስ እንደሚሄድ ማለትም መከሄድ እንደሚቻል ሄዶና አድርጎ ያሳየ ሰው ሲኖርማ የበለጠ ትልቅ ትልቅ ሀይል ይሆናል። እና እኔ በውስጤ በእኔ ውስጥ የፈጠረውና በጓደኞቼ ዘንድ ያለውን በተለይ ልናገር እና ዶክተር መሰረት ያደረጋቸው የደረሰባቸው ነገሮች ከእርሱ እኩል ከሆነ ደግሞ እርሱ የጠረገው መንገድ ስላለ ከእርሱ በበለጠ መንገድ ስራ መስራት እንደሚቻል በልቦናችን ጽላት ላይ መጻፍ እንድንችል አድርጎናል። እና ለምሳሌ እኔ በጋዜጠኝነት ውስጥ ራሴን አንዳንድ አስቸጋሪ ሁኔታዎች ሲገጥሙኝ ከማክምባቸው ስሞች ቁጥር አንዱ ዶክተር መሰረት ኖር ይችላለሁ። ምክንያቱም እንደምታውቀው አሉላ፣ አሁን እኛ ባለንበት በውድ ሀገራችን ውስጥ እንዲህ የተለየ ፍላጎት ላላቸው ሰዎች መኖር እንዲህ ቀላል አይደለም። እንኳን ህልምን ተርጉሞ ወደሚፈለግ ደረጃ መድረስ ቀርቶ የዕለት ተዕለትን ህይወት ማርዘም እጅግ እጅግ ከባድ ነው። ምክንያቱም ብዙ ነገሮች የሚሰሩት ለብዙሀን በተስማማ መንገድ ነው። ስለዚህ ዶክተር መሰረት እነዛን ሁሉ መንገዶች ተጉዞ መሄዱ ከዛም የበለጠ ርቀት መሄድ እንደሚቻል እንድናስብና በየጊዜው ራሳችንን ቻርጅ እንድናደርግ የበለጠ በመንገዳችን እንድንተጋ የማድረግ ትልቅ ትልቅ ትልቅ አብነት ሆኗል ማለት ትችላለሁ። እና የእኔ የሁል ጊዜ ሀሳቢ ነው። በነገራችን ላይ እሱ ያለፈባቸውን መንገዶች በማለፍ እርሱ የፈጠረውን በጎ ተጽዕኖ መፍጠር ከኛ በኋላ ለምሳሌ ከዚህ በኋላ ማንም አይነ ስውር ባይሆን ይመረጣል። ነገር ግን መሆኑ የማይቀር ነው። ስለዚህ እነዚያ ሰዎች በተቻለ መጠን ሕልማቸውን ተርጉሞ መኖር እንዲችሉ የሚያስችል የተሻለ ሁኔታ ለመፍጠር ስራ ለመስራት እንዲቻል ኃይል የምናገኘው ከዶክተር መሰረት ነው ማለት እችላለሁ እና ትልቅ አርአያችን ነበር። ለእኔ ደግሞ የተለየ ትርጉም አለው፣ ምክንያቱም ብዙ ምሳሌ የለኝም። አሁን እኔ በጋዜጠኝነት ረገድ ብዙ አይነ ስውራን ኢትዮጵያውያን ጋዜጠኞች አላውቅም። የነበረኝ አንድና እና እጅግ ትልቅ ሰው አንድ ግጥም አለ። አንድ ሰው ስንት ነው? ስንት ሰውስ አንድ ነው የሚል እና ዶክተር መሰረት በእርግጥ አንድ ምሳሌ ብቻ አይደለም። በሁሉም ዘርፍ ብዙ አድርጌ ላስበው የፈቀደልኝ ከፍታውም እንደዛ አድርጌ እንዳስበው የሚፈቅድ አይነት ሰው ነው የነበረው እና ለእኔ ትልቅ ትልቅ መነሳሻ አሁንም በእርግጥ ማለፉ ስራውን ስለማያደበዝዘው አራያነቱ ይቀጥላል። በነገራችን ላይ አራያችን ምሳሌያችን ነበር ብልሀል ቴዎድሮስ ከራሳችሁ ሁኔታ ጋር የሚያዛመድክበትን አድማጮች መከታተል መረዳት የሚችሉት ነው። አንድ ሁለት እያልን በጀመርከው መንገድ ብዙ ነገሮችን ማንሳት እንደምችል እረዳለሁ። በሌላ ጊዜ አንድ ቀን በጨረፍታ የእለት ውሎህን የስራ አጋጣሚዎችና ፈተናዎች ለማየት እንሞክራለን። ለአሁኑ ግን ለጊዜ አመሰግናለሁ። ጊዜ ርስልኝ። በጣም በጣም አድርጌ አመሰግናለሁ አሉላ